the voice of America. በኤርትራና ኢትዮጵያ መካከል የተጀመረውን የሰላም ውይይት እንደሚደግፉት ቪኦኤ ያነጋገራቸው የአስመራ ነዋሪዎች ገልጸዋል። ሪፖርተራችን ብርሃነ በርሄ ተከታዩን ይዟል። በኢትዮጵያና ኤርትራ መካከል የተፈጠረው የድንበር ግጭት ምክንያት ሁለቱ ሀገሮች ላለፉት ሀያ አመታት በባላንጣነት ሲተያዩ ከቆዩ በኋላ በአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ የሚመራው የኢህአዴግ ፈጻሚ ጽህፈት ቤት የአልጀርሱን ስምምነትና የዓለም አቀፉን የድንበር ኮሚሽን ያሳለፈውን ውሳኔ ሙሉ በሙሉ መቀበሉን ከገለጸ በኋላ የኤርትራ መንግስትም አፋጣኝ ምላሽ በመስጠት በኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳሊህና በፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብ የተመራው የልኡካን ቡድን በኢትዮጵያ ለሶስት ቀናት ያካሄደው ታሪካዊ የሰላም ግንኙነት ጨርሶ ወደ ኤርትራ ተመልሷል። የልኡካን ቡኑ በኢትዮጵያ በቆየበት ወቅት ከፕሬዝደንት ኢሳያስ አፈወርቂ የተላከ መልእክት ለዶክተር አብይ አህመድ እንዳደረሰና በሁለቱ አገሮች የሰላምና ቀጣይ የዲፕሎማሲያዊ ግንኙነትን አስመልክተው እንደተነጋገሩ ተገልጿል። መካከል ተቋርጦ የነበረው የሰላም ግንኙነት በመጀመሩ የሁለቱም ሀገራት ህዝቦች በደስታ እንደተቀበሉት በመግለጽ ላይ ናቸው። ቪኦኤ ያነጋገራቸው የአስመራ ከተማ ነዋሪዎችም የሰላም ጅማሬው እንዳስደሰታቸውና እንደሚደግፉት ገልጸዋል። በሁለቱም መንግስታት መካከል የሰላም ግንኙነት በመጀመሩ በጣም ነው የምናመሰግነው። ሁለቱም ህዝቦችና ሀገሮች ለረጅም ጊዜ በአንድነትና በፍቅር ሲኖሩ የነበሩ ወንድማማቾች ህዝቦች ናቸው። ሰላም ከማንምና ከምንም በላይ አስፈላጊ ከአምላክ የተሰጠን ልዩ ስጦታ ነው። ስለዚህ አሁንም ይህን የሰላም ጅማሬ በአጭር ጊዜ አልቆ ሁለቱም ሀገሮች ወደ ድሮ የነበሩበት እንዲመለሱ እግዚአብሔር ይርዳል። ዶክተር አቢይ አህመድ እና ፕሬዚዳንት ኢሳያስ አፈወርቂ ይህን የሰላም ጉዳይ በማፋጠና ሰገ ይገባል። አምላክ የሁለት አገሮች ህዝቦችን ይባል። ቢኒያም አብርሃም ገብረጻድቅ ይባላለሁ እኔ። ኢትዮጵያ አሰላ የሚባል አካባቢ ነው የተወለድኩት። በህጻንነቴ ከእናቴ ጋር ወደ ኤርትራ ከመጣው በኋላ የኢትዮጵያና የኤርትራ ግጭት በመከሰቱ የአባቴ አድራሻም የለኝም። እስካሁን ድረስ አባቴን አላውቀውም። የአባቴ ማን ነው የሚባሉት? አባቴ አብርሃም ገብረ ጻደቅ ነው የሚባለው። ትውልድ አገሩ እንድርታ ነው የሚባለው። አንዳንድ ጓደኞች እንደነገሩኝ አባቴ አሰላ ውስጥ ግብርና ሚኒስተር ቦታ ላይ እንደ ኃላፊ ሆኖ ይሰራ ነበር። ዲግሪ ማስሪት አድግ አለው። ከዛ በኋላ ጥሮታ ወጥቶ መቀለ ውስጥ እንደሚኖር ጨውተውኛል። በዚህ መሰረት መቀለ ውስጥ የሚገኝና ኢትዮጵያ ውስጥ የሚገኝ ህዝብ የአባቴን አድራሻ በቪኦኤ ቢልክልኝ በጣም ነው የምደሰተው። በዚህ ተጀምሮ ያለው የሰላም ሀሁ በጣም የተደሰትኩት ከዚህ በላይ የሰላሙ ጉዳይ ተናክሮ እንዲቀጥል ነው የምፈልገው። እኔና አባቴ ደግሞ ልንገናኝ በጣም ተስፋ ነው ያደረኩት። እስኪ አሁን አንተ እንግዲህ የሁለቱ ሀገሮች ተስማምተው የድንበሩ ሁኔታ ካለቀ በኋላ እስኪ አንተ የመሄድ ሀሳብ ና አባትህን ሄደህ የመፈለግ ፍላጎት አለ? አዎ፣ አባቴ ላገኝ በጣም ነው የጓጓሁት። እኔም በጣም የተደሰትኩት ሁሉም ሚዲያ ከታትለዋለው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረገው የሰላም ጥሪና የእኛ የኤርትራ ፕሬዚደንት ክቡር ሰለሳ ፎርቂ ያሸኳይ የሰላም ጥሪ በመቀበሉ ና የልኡኳን ቡድኑን በመላኩ በጣም የተደሰትኩት ከዚህ በላይ ተጠናክሮ የኤርትራ ህዝቦች ና የኢትዮጵያ ህዝቦች በአንድ ላይ መገናኘቱ እንዲፈጠር ነው የምፈልገው። መምህርት ፀሐይ አልአዛር በበኩላቸው ሁለቱ ህዝቦች የተጣሉበት ሳይሆን የተፋቀሩበት ጊዜ እንደሚበዛ በመግለጽ መጪው ጊዜ ጥሩ እንደሚሆን ተናግረዋል። ለዚህም ላደረሰን አመሰግናለሁ ጌታዬን። በጣም በጣም በጣም መግለጫውም የለኝም። እኔ ኑሬበታለሁ፣ ኢትዮጵያ አሰምሬበታለሁ። እንጠጡ አጠቃላይ ቴክኒክ እና ቮካሽናል ስኩል መምህር ነበርኩኝ። አሁን እግዚአብሔር ፈቅዶት ይኸው ይህን ነገር ሆነልናል ና ዶክተር አብይ መምጣት ለኢትዮጵያን ብቻ ሳይሆን እንዲሁም ለእኛ እዚህ ላለነው ፍላጎታችንን ከነበረው አንጻር ጋር አብሮ የተዋህደ ነገር ነውና እግዚአብሔርን አመሰግናለሁ። ደስ ብሎናል። ወገኖቻችን ናችሁ፣ እንወዳቸዋለን። ለወደፊትም ግን ለኤርትራና ኢትዮጵያ ብቻ ሰው ለመላው አፍሪካ ሁለቱም እንደሚያገለግሉ ይታይ፣ ጥሩ የጊዜ ዘመን ይሆንልን። ስምን ተወልደ እባላለሁ። በጣም ደስ የሚል ነገር ነው ይሄ አሁን ተደርጎ ያለው ሰላም ስምምነት። በኢትዮጵያ በኩል የመጣ ቅድመ ኩነት ያለውን ኮሚሽን ዶብ የሰጠውን ፍርድ በመቀበልና በኤርትራ ወገን ደግሞ ጥሩ መልስ በመስጠት ፕሬዚዳንት ኢሳያስ አፈወርቂ ልኡኩን በመላኩ በጣም ደስተኛ ነኝ። ከጎረቤት ጋር እኛ በተለይ ኢትዮጵያ ኤርትራ ሲባል በደም በሃይማኖት በሁሉም ነገር የተሳሰርን ህዝቦች ነን ከአሁን በኋላ ከኢትዮጵያ ጎረቤት ሀገራችን ጋር ጥሩ አድርገን በሰላም፣ በፍቅር፣ በወዳጅነት፣ በብልጽግና የምንሰራበት የጠፋውን ሀያ አመት ትተን ወደሚመጣው አምስት አስር አመት የጠፋውን ሀያ አመት ክሰን በጥሩ በሰላም ሁኔታ እንደምንኖር ተስፋ አደርጋለሁ። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ።